you uh -huh. ከባለፈው አንድ ሳምንት ጀምሮ እስከ ዛሬ ድረስ በትግራይ ክልላዊ መንግስት ህወሀትና በኢትዮጵያ ፌዴራላዊ መንግስት መካከል የተፈጠረውን ጦርነት በመሸሽ ኢትዮጵያውያን ስደተኞች ወደ ጎረቤት ሀገር ሱዳን መትመማቸውን ቀጥለዋል። ይሄ ታዲያ በኢትዮጵያ ታሪክ ውስጥ ከነበረው ድርቅና የእርስ በርስ ጦርነት በኋላ ባለፉት ሶስት አስርት ዓመታት ውስጥ ለመጀመሪያ ጊዜ የተፈጠረ ነው። የተባበሩት መንግስታት ድርጅት የሱዳን የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀን ሳምሰን ታይቶ በማይታወቅ ሁኔታ እለት እለት ከአራት ሺህ በላይ ሰዎች በእግርና የተለያዩ መጓጓዣዎችን በመጠቀም እየተሰደዱ መሆኑን ገልጸው እስከ ትናንትናው ምሽት ድረስም ሀያ ዘጠኝ ሺህ ስድስት መቶ ሰዎች መመዝገባቸውንና ይሄ አሀዝም እየጨመረ መሆኑን ይገልጻሉ። ፓስት ዊክ ሃድ ን ቨሬጅ ፎ ታውዘንድ ዴይሊ አራይቨልስ uh, ባለፉት ጥቂት ቀናት ውስጥ አራት ሺ ስደተኞችን ስንቀበል ቆይተናል። እስከ ትላንት ማታ ድረስም ሀያ ዘጠኝ ሺ ስድስት መቶ ስደተኞችን መዝግበናል። ይሄ አሃዝ ዛሬ ይጨምራል። ምክንያቱም እስካሁን ድረስ ስደተኞች እየመጡ ነው። አብዛኞቹ በሀምዳይት ድንበር በኩል ነው ወደ ሱዳን እየገቡ የነበረው። ሌላው አዲስ መረጃ ደግሞ ከሰኞ እለት ጀምሮ ስድስት መቶ የሚሆኑ ስደተኞች የአባይ ወንዝን ተሻግረው ከደቡባዊ ሱዳን አቅጣጫ መምጣት መጀመራቸው ነው። ይሄ በጣም የሚያሳዝን ጉዳይ ነው። ይሄ የሚያሳየው ግጭቱ እየተስፋፋ መሄዱን ነው። ካለፈው አርብ ጀምሮም ስደተኞችን ወደ ኡምላኩባ ጣቢያ እያዘዋወርን ነው። ይሄ አሁን ካሉበት በአውቶቡስ የ14 ሰዓት መንገድ ነው። እስከ ትላንት ድረስም 4100 ሰዎችን አዘዋውረናል። ይሁንና ጣቢያው ማስተናገድ የሚችለው 6500 ሰዎችን ብቻ ነው። ስለዚህም በቅርቡ እንደሚሞላ እንጠብቃለን ብለን ለማዳረስ እየሰራን ነው። ማክሲሙም 6500 ሶ ዊ ር ኤክስፐክቲንግ ት ቢ ፎል ዊን ፊው ደይስ ሶፊያ ጀንሰን፣ የስደተኞቹ ቁጥር እለት እለት መጨመሩ ተጨማሪ የስደተኛ ጣቢያዎችን ለመክፈት የሚያስገድድ በመሆኑ በጉዳዩ ላይ ከሱዳን መንግሥትና ከአጋር ተቋማት ጋር እየተወያዩ መሆኑን ገልጸው በአንድ ሳምንት ጊዜ ውስጥም እጅግ ብዙ ግብረሰናይ ተቋማት የእርዳታ እጃቸውን እንደዘረጉም ያስረዳሉ። ብዙ አጋር ድርጅቶች እያገዙን ነው። የዓለም የምግብ ድርጅት በሁሉም ማዕከሎችና መሸጋገሪያዎች ምግብ እያቀረበልን ነው። ሙስሊም ኤድም በስደተኛ መሸጋገሪያ ድንበሮች ላይ ምግብ እያቀረበ ይገኛል። አሁን ደግሞ ኤምኤስኤፍ መጥቷል። ይህም ስደተኞቹ የህክምና አገልግሎት እንዲያገኙ እያገዘ ነው። ዩኒሴፍ እና እኛም ትልልቅ የውሃ መያዣዎችን በመጠቀም የውሃ አቅርቦት አቅርቦት እንዲኖር እየጣርን ነው። በተጨማሪም ብርድ ልብስ፣ ምንጣፍና የፊት መሸፈኛ ጭምብል በሌላ በኩል በአፍሪካ ኢትዮጵያን ጨምሮ ለስድስት ሀገራት የመንግስታቱ ድርጅት የሰብአዊ ጉዳዮች ዋና ኃላፊ የሆኑት ማርክ ሎኮክ ለአሜሪካ ድምፅ እንዳስታወቁት በጦርነቱ በትግራይ ክልል ሙሉ ለሙሉ የመሰረተ ልማት አገልግሎቶች መቋረጣቸውን ተከትሎ ከባድ የሆነ ሰብአዊ ቀውስ እንደሚፈጠር በመግለጽ የስደተኞቹ ጉዳይ የቀውሱ ቅምሻ ነው ይላሉ። ከዚህ ቀደም በትግራይ ሀራ በሚሊዮን የሚቆጠሩ ሰዎች እርዳታ ያገኙ ነበር። አሁንኛ ወደ ትግራይ መግባት አልቻልም። በእርግጥ ትግራይ ውስጥ አሁንም የስራ ባልደረቦቻችን አሉ። ነገር ግን ከጦርነቱ ጋር መስራት አልቻሉ። በዋናነት ላለፉት ጥቂት ሳምንታት ወደ ትግራይ እየገባ ምንም አይነት የምግብ አቅርቦት የለም፣ ነዳጅ የለም፣ የኤሌክትሪክ ኃይል አቅርቦትም የለም። በመቀሌና በአክሱም ከተሞች ውሃ የለም። ይሄ ደግሞ በመቶዎች እና በሺዎች የሚቆጠር ሞትን ሊያስከትል ይችላል። ወደ ስደት የወጡት ሰዎች በአጠቃላይ ለሰብአዊ ቀውስ ተጋላጭ ከሆኑት አንጻር ኢምንት ናቸው። በሱዳን የተባበሩት መንግስታት የስደተኞች የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን አሁን ባለው አካሄድ ከቀጠለ በአንድ ወር ጊዜ ውስጥ ስደተኞቹ ሀምሳ ሺህ እንደሚደርሱ ገልጸው ጦርነቱ ካልቆመና ሁኔታዎች ካልተሻሻሉም በቀጣይ አምስት ወራት ጊዜ ውስጥ ከሁለት መቶ ሀምሳ ሺህ በላይ ስደተኞች የሱዳን ድንበርን ይሻገራሉ ተብሎ እንደሚጠበቅም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ Direct from Washington, the voice of America.